በአምላካችን በመድኃኒታችን እና በሕይወታችን በኢየሱስ ክርስቶስ ስም እንደምን ሰነበታችው? አሜን። አምላካችን ሕያው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በተለመደ አባታዊ ቸርነቱ እግዚአብሔር መንፈስ ቅዱስ እስካሁን በመካከላችን እንደነበረ ሁሉ አሁንም ቀሪውን ጊዜ በመባረክ በመካከላችን ተገኝቶ ሱራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን ቅዱስ ቁርባን ቁርባን ለመውሰድ ትንሽ የምትቸገሩ አላችው እና ችግር የለም ቤተ ክርስቲያኗን በነጻ አበርክታለች ቅዱስ ቁርባን ቁርባን ቃሉ የሱርስት ቃል ነው ቁርባን ቃሉ የሱርስት ቃል ነው የቃሉን ፍች በነጻ የሚቀርብ መባ አመሀ እጅ መንሻ ማለት ነው። ከልደተ ክርስቶስ በፊት ከልደተ ክርስቶስ በፊት ሕዝበ እስራኤል ስለ ኃጢአታቸውም ሆነ ለእግዚአብሔር ክብር ሲሉ በእግዚአብሔር ፊት የሚያቀርቡት የእንስሳትና የእህል መባ ሁሉ ቅዱስ ቁርባን ወይም መስዋእት ይባል ነበር። ይህም የብሉይ ኪዳን ቁርባን ወይም መስዋእት ከጊዜያዊ ምድራዊ መቅሰፍት በቀር በአዳም ምክንያት በዘር ከተላለፈብን ኃጢአትና ከዘላለም ሞት ከዲያብሎስ ባርነት ሊያድነን አይችልም። ውጤቱም ሞት የሆነው የአዳም ኃጢአት ለሰው ልጆች ሁሉ በዘር ይተላለፍ ነበርና ኦሪት ዘፍጥረት ምዕራፍ ሁለት ቁጥር አስራ ሰባት ኦሪት ዘፍጥረት ምዕራፍ ሶስት ቁጥር ስድስት ወደ ሮሜ ሰዎች ምዕራፍ አምስት ቁጥር አስራ ሁለት እስከ አስራ አምስት ስንመለከት ኃጢአት እንዴት እንደመጣ ያ የአዳም ኃጢያት ደግሞ በአዳም ዘሮች ሁሉ እንዴት በዘር እንደተላለፈ እንመለከታለን ማለት ነው። እንግዲህ የብሉይ ኪዳኑን መስዋዕት እዚህ ላይ ባጭሩን ተው ና ወደ አዲስ ኪዳን መስዋዕት እንመጣለን። የአዲስ ኪዳን መስዋዕት የአዲስ ኪዳን መስዋዕት ሰው ስለ ኃጢያቱ ለእግዚአብሔር በእግዚአብሔር ፊት የሚያቀርበው ሳይሆን ሰው ስለ ኃጢአቱ ለእግዚአብሔር በእግዚአብሔር ፊት የሚያቀርበው ሳይሆን ስለ ሰዎች ኃጢአት ስለ ሰዎች ኃጢአት እግዚአብሔር ለሰዎች ያቀረበው መስዋዕት ነው። እሱም በአዳም ምክንያት በዘር የተላለፈውን ኃጢአት የሚያስወግድ ሞትን የሚደመስስ በሞት ፈንታ የዘላለም ሕይወትን የሚሰጥ የእግዚአብሔር የባህሬ ልጁ ኢየሱስ ክርስቶስ ነው የሐዲስ ኪዳን መስዋዕት በዮሐንስ ወንጌል ምዕራፍ አንድ ቁጥር 2 እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲለው ክርስቶስን። እንግዲህ በብሉ ኪዳን ሰዎች ጊዜያዊ ኃጢአትን ምድራዊ ኃጢአትን ሲሰሩ ከምድራዊ መቅሰፍት ለመዳን በእነሱ ኃጢአት ፈንታ በጉ ይሰዋላቸው ነበር። በጉ ይሰዋል። የበጉ ደም ሲፈስ የነሱ ጊዜያዊ ወንጀል ምድራዊ ወንጀል ይፋቅላቸው ነበር። አሁን በቀጥታ ይህ የአምላካችን የኢየሱስ ክርስቶስ ምሳሌ ነው። አምላካችን ኢየሱስ ክርስቶስን ቅዱስ ወንጌል በግ ይለዋል ለዓለም ኃጢአት የዓለምን ኃጢአት የነብስንም የስጋንም ለአንድ ጊዜና ለመጨረሻ ጊዜ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። በዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ ስድስት ደግሞ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል ይላል። ወደ ዕብራውያን ወደ ዕብራውያን ምዕራፍ ሰባት ቁጥር ሀያ ሰባት ላይም እርሱም እንደነዚያ ይላል ወይም እንደ ኦሪት ካህናት ማለት ነው እንደ ኦሪት፣ እንደነዚያ እንደ ኦሪት ሊቃነ ካህናት አስቀድሞ ስለ ራሱ ኃጢያት በኋላም ስለ ህዝቡ ኃጢያት እለት እለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና በማለት ስለ እኛ ኃጢአት ለአንድ ጊዜና ለመጨረሻ ጊዜ ራሱን መስዋዕት ያደረገልን መሆኑን አምላካችን ኢየሱስ ክርስቶስ ራሱን መስዋዕት ያደረገልን መሆኑን የእግዚአብሔር ቃል ያረጋግጥልናል። እንግዲህ የብሉይ ኪዳን መስዋዕት ቅድም እንዳልኳችሁ እንዴት ነው? ከአማኞች መካከል አንዱ ኃጢአትን ሲሰራ በግ ይዞ ይመጣል ወደ ቤተ መቅደስ ወደ ቤተ መቅደስ በጉን ይመጣና ይዞ ይመጣና እንዲህ አለ ኃጢአት ሰርቻ ሰርቻለሁ ኃጢአቴ ይሰረይልኝ ዘንድ ይኸው መስዋዕቱ በጉ ጸልይልኝ ይልና ያ የበደለው ለሊቀ ካህናቱ ይነግራል ሊቀ ካህናቱ ከቤተ መቅደስ ውስጥ ይወጣና መጀመሪያ ስለ ራሱ ኃጢአት መስዋዕት ይሰዋል ምክንያቱም ሁሉም ኃጢአተኛ ነው ያን ጊዜ መጀመሪያ ስለ ራሱ ኃጢአት ከዚያ በኋላ ደግሞ ስለበደለው ሰው ኃጢአት ይሰዋ ነበር። አሁን ይህ የሐዲስ ኪዳኑ ሊቀ ካህናት ወይም የሐዲስ ኪዳን ክህነት መስራች አምላካችን ኢየሱስ ክርስቶስ መጀመሪያ ስለ ራሱ በኋላ ደግሞ ስለበደለው ሰው እለት እለት በግል ሊሰዋ አያስፈልገውም። እሱ ራሱ ኃጢአት የሌለበት እሱ ለአንድ ጊዜና ለመጨረሻ ጊዜ ለዓለም ኃጢአት ተሰውቷልና ይላል። ስለዚህ የዓለምን ኀጢአት ለማስወገድ ራሱን የሰዋልን የእግዚአብሔር በግ አምላካችን ኢየሱስ ክርስቶስ ዕለተ ዓርብ በቀራኒዮ ደሙን ባፈሰሰ ስጋውን በቆረሰ ጊዜ ከዲያውሎስ ባርነት ነጻ ሆነናል ሁላችንም። ይሄ ነው ታላቁ ተስፋ። ከዲያውሎስ ባርነት ሁላችንም ነጻ ሆነናል፣ ከኃጢአትና ከዘላለም ሞት ድነናል። የክርስቶስ መስዋዕትነትም በዕለተ ዓርብ ለአንድ ጊዜና ለመጨረሻ ጊዜ እንጂ እለት እለት አይገረፍም፣ እለት እለት አይቸነከርም፣ እለት እለት አይሰዋም፣ እለት እለትም አይሞትም ብለን እናምናለን። እለት እለት ይሰዋል እንደምንል የሚሉ አሉና፣ ሁል ጊዜኛ እይታን ስጋና ደም ተቀበሉ፣ ይኸው መስዋዕቱ ተዘጋጅቶላችኋል፣ መስዋዕቱ ተሰውቷል፣ እንደዚህ እያልን ይህን ቋንቋ ስንናገር እንደዚህ ኦርቶዶክሳውያን ሁልጊዜ ክርስቶስ እንደሰቀሉት ይኖራሉ፣ ሁልጊዜ እሱን ስጋ እንደ ቆረሱ ደሙ እንዳፈሰሱ ይኖራሉ። በየአመቱም የስቅለት ስንሰግድ የጌታን መከራውን የእለት አሮን መከራ ስናስታውስ በየአመቱ ይሰቀላል ብለን እንደምናምን አድርገውም የሚናገሩ አሉ። ከክርስትና ውጭ የሆኑትም በሀገራችን እንደዚህ አይደለም። እኛ አምላካችን ኢየሱስ ክርስቶስ የተሰዋው አንድ ጊዜ ብቻ ነው። የእሱ መስዋዕት ደግሞ ለአንድ ጊዜና ለመጨረሻ ጊዜ ነው እንጂ ዕለት ዕለት ይሰዋል ብለን አናምንም። ነገር ግን ጌታችን በዕለተ አርብ ለአንድ ጊዜና ለመጨረሻ ጊዜ ከኃጢአት አድኖናል። እኛም ከእንግዲህ ኃጢአትን ለአንድ ጊዜና ለመጨረሻ ጊዜ ትተናል። ኃጢአትም በእኛ ዘንድ እንደ ውሻ ሬሳ፣ እንደ ሞተም እባብ ነው ብለን ቆርጠን አንተወው። እኛው ራሳችን ጎትተን እናመጣዋለን ኃጢአትን። ስለዚህም ቅዱስ ቅዱስ መጽሐፍ እንዲህ ይላል እንግዲህ አምላካችን ኢየሱስ ክርስቶስ ለአንድ ጊዜና ለመጨረሻ ጊዜ ለእኛ ተሰውቷል። ከአዳም ጀምሮ በዘር ይተላለፍ የነበረውን ኃጢአት በደሙ መፍሰስ አቋርጦታል፣ ተወግዷል። አሁን በክርስቶስ ያመነ ሁሉ በዘር የሚተላለፍ የኃጢአት በሽታ የለብንም፣ ሞትን አሸንፈናል። የአምላካችን የኢየሱስ ክርስቶስ መስዋዕትነትም ለአንድ ጊዜና ለመጨረሻ ጊዜ ነው ብለን ካምን በኋላ እኛ እንግዲያውስ እሱ በደሙ መፍሰስ ለአንድ ጊዜና ለመጨረሻ ጊዜ ኃጢአትን ካስወገደልን እኛ ደግሞ ለአንድ ጊዜና ለመጨረሻ ጊዜ ኃጢአትን ትተናል። በእኛ ፊት ኃጢአት እንደ ውሻሬሳ እንደ ሞተባብ ነው አንልም። ራሳችን ጎትተን ደግሞ እናመጣዋል ይላል። ነገር ግን ይላል ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ይላል ቅዱስ መጽሐፍ። ነገር ግን እያንዳንዱ በራሱ ምኞት ሲሳብ እና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የአይቆብ አንድ የአይቆብ ምራፍ አንድ ቁጥር አስራ አራት ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል አንደኛ ዮሐንስ መልእክት ምዕራፍ አንድ ቁጥር ስምንት እኔ ግን ይላል ቅዱስ ጳውሎስም እኔ ግን ከኃጢአት በታች ልሆን የተሸጥሁ የሥጋ ነኝ የማደርገውን አላውቅምና የምጠላውን ያን አደርጋለሁና ይላል ወደ ሮሜ ሰዎች ምዕራፍ ሰባት ቁጥር አስራ አራት እስከ አስራ ስድስት ልጆቼ ሆይ ይላል አሁንም የእግዚአብሔር ቃል ልጆቼ ሆይ ኃጢአትን እንዳታደርጉ ተጠንቀቁ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው እርሱም የኃጢአታችን ማስተስሪያ ነው ለኃጢአት ለኛ ኃጢአት ብቻም አይደለም ነገር ግን ለዓለሙ ሁሉ ኃጢአት እንጂ ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እስከ 3። በዚህ መሰረት በምንም አይነት ከኃጢአት እንደማንርቅ ሲረጋገጥ መፍትሄውም አብሮ ተነግሮናል። ይህም መፍትሄ የአምላካችን የኢየሱስ ክርስቶስ ጭርነት ነው ወይም አምላካችን ኢየሱስ ክርስቶስ ነው። ተመልከቱ ለአንድ ጊዜና ለመጨረሻ ጊዜ ኃጢአትን ካስወገደልን በኋላ እኛ ደግሞ እንደገና ወደ ኃጢአት ራሳችን ሄደን እንቀርባለን ወይም እንስበዋለን። መጀመሪያ እንመኛለን። ምኞት ደግሞ ኃጢአትን ትጸንሳለች፣ ኃጢአት ደግሞ ሞትን ይወልዳል። ከእኛ ውስጥ ኃጢአት የለብኝም የሚል ቢኖር ውሸተኛ ነው እውነትም አለ ቅዱስ ጳውሎስ፣ እኔ ለስጋ የተሸጥኩኝ ስጋ ነኝ፣ ለምን የማልወደውን የምጠላውን ያን አደርገዋለሁና። እርግጠኛ ነኝ ከመካከላችን ኃጢአትን የሚወድ ማንም የለም፣ ግን እናደርገዋለን። ታዲያ ባህርያችን ስለሚያውቅ አምላካችን ኢየሱስ ክርስቶስ ምን አለ? በቅዱስ ዮሐንስ አድሮ ልጆች ሆይ ኃጢአትን አትስሩ፣ ቢቻል ኃጢአትን አትስሩ። ደግሞ ኃጢአትን ከሰራችሁ እንግዲህ ደሙን ከማፍሰስ በኋላ ምን ሊያደርግልን ነው? አንድ ጊዜ ኃጢአትን ሰርተናል፣ ከእንግዲህ ወዲህ እሱም ሁለተኛ አይሰቀልልንም ብላችሁ ተስፋ አትቁረጡ። ጠበቃ አለን። ያም ጠበቃችን እውነተኛ የሆነ አምላክ አምላካችን ኢየሱስ ክርስቶስ ነው። በእርሱም እንደገና በነሳ ኃጢአታችን ይሰረያል እና የኃጢአት የአዲስ ኪዳን እንግዲህ የኃጢአት መፍትሄው አምላካችን ኢየሱስ ክርስቶስ መሆኑ ነው ማለት ነው። እንግዲህ መፍትሄውም ቸርነቱ ነው የቸርነት መምጫው ደግሞ የቸርነትና የይቅርታ መምጫው መሰረቱ ክርስቶስን ማመን ሆኖ መሰረቱ ክርስቶስን ማመን ሆኖ በአዲስ ኪዳን ክርስቶስን ያመን ክርስቲያኖች እንደገና እሱን ብንበድል ኃጢአታችን ይሰረያል ብለን ስናምን፣ መጀመሪያ መሰረቱ አምላካችን ኢየሱስ ክርስቶስን ማመን ሆኖ ከዚያ ትልቁ ለኃጢአታችን ስሬት ቅዱስ ስሙ ቅዱስ ቃሉ እንደገና በቅዱስ ስሙ በቅዱስ ቃሉ የሚለወጠው ህብስቱና ወይኑ ነው። እየተከታተላችሁኝ ነው። ዛሬ እኛ ክርስቲያኖች ኃጢአትን ብንሰራ ከኃጢአት ርኩሰት ሊቀድሰን፣ ከኃጢአት እርግማን ሊባርከን፣ ከኃጢአት ስብራት ሊጠግነን፣ ከኃጢአት ውድቀት ሊያነሳን የሚችለው ኃይላችን ቃሉ ከዚያ ደግሞ ቅዱስ ስሙ ከዚያም በቅዱስ ቃሉ በቅዱስ ስሙ እንደ ስጋውና እንደ ደሙ ሆኖ ለኃጢአታችን ስሬት የሚለወጠው ህብስቱና ወይኑ ነው ይለናል ቅዱስ መጽሐፍ። ጥሩ። እንግዲያውስ በቅዱስ ስሙ በቅዱስ ቃሉ የሚለወጠው ወደ ስጋው ወደ ደሙ የሚለወጠው ህብስቱና ወይኑ ከተነገረን ይህ ህብስትና ወይን ለኃጢአት ስሬት እንዲሆን፣ ለኃጢአት በሽታ መድኃኒት እንዲሆን መቼ ተመሰረተ? ማን መሰረተው ነው? እና አመሰራረቱ ቅዱስ ቁርባንን በአዲስ ኪዳን በመጀመሪያ የመሰረተው አምላካችን ኢየሱስ ክርስቶስ ነው። ዕለቱም የስቅለቱ ዋዜማ ሐሙስ ማታ ነው። ይህን በተመለከተ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 እንዲህ ይላል። ኢየሱስም ይላል እንጀራን አንስቶ ወይም ህብስቱን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ፤ ስለ ብዙዎች ለኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው በማለት አውስሮናል። ህብስቱን አንስቶ ስጋዬ ነው ነው ያለው አነጋገሮን እናስተውል። ወይኑን አንስቶ ደሜ ነው ነው ያለው። በዚህ ምንባብ ውስጥ ልናስተውሎ የሚገባን ነገር አለ። ይኸውም ህብስቱን ከባረከ በኋላ ይህ ስጋዬ ነው አለ እንጂ ስጋዬን ይመስላል የስጋዬ ምልክት ምሳሌና መታሰቢያ ብቻ ነው አላለም። ወይኑንም ይህ ደሜ ነው ከማለት በቀር የደሜ ምልክት ምሳሌና መታሰቢያ ብቻ ነው ሲል አልተናገርም። መታሰቢያ ብቻ ነው የሚሉ አሉና፣ እኛ ግን እሱ ራሱ በነገረን መሰረት ኃጢአታችን የሚሰረይበት ጥበብ ነው ብለን እናምናለን። እንደ እምነታችን ይሆንልናል። ብዙዎችን ምናልባት የደረሳችሁ የተከራከሯችሁ ሰዎች ትኖራላችሁ። ብዙዎቻችንን ብዙዎች ይከራከሩናል። ዛሬ በአዲስ ኪዳን ይህ በቅዱስ ቁርባን መልክ የሚቀርበው ህብስት እና ወይን መታሰቢያ እንጂ እንደ ስጋው እንደ ደሙ ሊቆጠር አይገባውም የሚሉናሉ ስለዚህ ማንም እንደፈለገ መቀበል ይችላል። መታሰቢያ ማለት ልክ እንደ እመቤታችን የጽዋ ማህበር፣ እንደ ቅዱስ ገብርኤል የጽዋ ማህበር፣ እንደ ቅዱስ ሚካኤል የጽዋ ማህበር ህብስት ያ ነው መታሰቢያ የሚባለው ያ በእርግጥ መታሰቢያ ነው። ለምን የሚለወጥ ነገር የለም። ይህ ግን እንደሚለወጥ ነው የተነገረን። ህብስቱን አንስቶ ይህ ስጋዬ ነው ነው ያለው። ወይኑን አንስቶ ይህ ደሜ ነው ነው ያለው። ይህን የበላ ይህን የጠጣ ሁሉ ኃጢአቱ ይሰራ ያለ እንግዲህ የአዲስ ኪዳን የአዲስ ኪዳን ቃል ኪዳኔ ይህ ነው ነው ያለው። አንድ ነገር ልናስታወር ሰው የሚገባን አዲስ ኪዳን ስንል ብሉይ ኪዳን ነበር ማለት ነው ምክንያቱም አዲስ ተብሏልና አዲስ የሚል ቃል ካለ ብሉይ ወይም የቆየ ነገር አለ ማለት ነው በብሉይ ኪዳን አምላካችን ኢየሱስ ክርስቶስ ለተከታዮቹ ለአማኞቹ ለእግዚአብሔር ልጆች የሰጠው መመሪያ ምንድን ነው የነበር የህግ ውል ነው የነበረው ኪዳን ማለት በነገራችን ላይ ውል ማለት ነው ቃል ኪዳን ማለት የቃል ውል ማለት ነው ስለዚህ ከሰው ልጆች ጋር የተዋዋለ ውል፣ ሕጌን ብትጠብቁ እጠብቃቸዋለሁ፣ ሕጌን ባትጠብቁ ሰይፍ ይበላቸዋል ነበር። የአዲስ ኪዳን ማለት የብሉይ ኪዳን ሕጌን ብትጠብቁ እጠብቃቸዋለሁ፣ ሕጌን ባትጠብቁ ሰይፍ ይበላቸዋል፣ ትሞታላችሁ። ይህ ነበር። በዚህ ቃል መሰረት ሕጉ ለሰው ልጆች ተሰጠ። አንድም ሕግን ሊፈጽም የቻለ ማንም የለም ስላልቻለ፣ የግድ አዲስ ኪዳን አስፈለገ። ያም አዲስ ኪዳን የፍቅር ውል ይባላል። ያም የፍቅር ውል ህጌን ብትጠብቁ እጠብቃችኋለሁ ህጌን ባትጠብቁ ሰይፍ ይበላቸዋል ሳይሆን እኔ ስለናንተ እሞታለሁ። ይሄ ከዚህ የበለጠ ፍቅር ምንም የለም። ህግን መጠበቅ ካቃታችሁ እኔ ስለናንተ ራሴን እሰዋላችኋለሁ። የእናንተን ሥጋ ለብሼና ተዋጅ ስለናንተ ደሜን አፈሳለሁ። ሥጋዬን እቆርሳለሁ። እሞትላችኋለሁ። ስለዚህ በዚህ ካመናችሁ ይበቃችኋል። በዚህ ካመናችሁ ኃይለ መንፈስ ቅዱስ ይሰጣችኋል። በዚህ ካመናችሁ መንፈስ ቅዱስ ኃይልን ሲሰጣችሁ፣ ኃጢአትን ለማሸነፍ ስልጣን አላችሁ። እኔን ካመናችሁ በኋላም ደግሞ ከጥምቀት ከክርስትና በኋላ ብትበድሉ ህግ ጠብቁ አይደለም፣ ይኸውላችሁ፣ ሁላችሁ ህብስቱን ብሉ ነው፣ ወይኑን ጠጡ፣ እንደ ስጋይ እንደ ደሜ ነው። ያ ለኃጢአታችሁ ይቅርታ ተሰጥቷል እንጂ ለሰራነው ኃጢአት መካካሻ እንደ ብሉይ ኪዳን አናገኝም። እናገኛለን ብንልም አንችልም። ለእኛ ኃጢአት መካካሻ ምናልባት ንስሐ ስንገባ ለቅዱስ ቁርባን የንስሐ አባታችን ትንሽ የጾም ቀናት ወይም ደግሞ ድሆች እንዲረዱ በመጽዋት መልክ ስግደት፣ አንዳንድ ቀኖናዎች ሲሰጡ ያን እንደ ኃጢአታችን መካካሻ እንቆጥረው ይሆናል። ውሸት ነው። ለቸርነቱ መግቢያ በር ለይቅርታው መጠየቂያ ምልክት፣ የፈቃዱ መጠየቂያ ምልክት እንጂ ለኃጢአታችን መካካሻ የሚሆን ነገር በምንም አይነት አናገኝም። እና በአዲስ ኪዳን ኃጢአታችን እንዲሰረይ የተሰጠን ውል ህብስቱን ብሉ፣ ወይኑን ጠጡ፣ ኃጢአታችን ይሰረያል። ህብስቱ ስጋዬ ነው፣ ወይኑ ደሜ ነው። የተሰጠን ቃሉ ይሄ ነው። በእርግጥ ይህን ህብስት በበላን ይህንም ጽዋ በጠጣን ጊዜ ሁሉ የክርስቶስን መከራና ሞት ማሰብ እንዳለብን አንደኛ ቆርንቶስ ምዕራፍ 11 ቁጥር 26 በሉቃስ ወንጌል ምዕራፍ 22 ቁጥር 19 ተነግሮናል። ዝም ብለን አይደለም፣ ምን በላው ምን ጠጣው፣ መከራውንም እያሰብን ነው። ለዚህ ነው ትንሽ ግዕዝ ስለሆነ ከበድ ቅዳሴ ጊዜ ሀበነ ሲባል ህብስቱ ይፈተታል። ያን ጊዜ ተሰጦ ስትቀበሉት ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ሞትህን እናወራለን፣ መከራህን እናስባለን፣ ስቃይህን እናስታውሳለን። ያ ህብስቱ በሚፈተትበት ጊዜ እንደዚህ ህብስት ነው ስጋ የተቆረሰልን ስለኛ ወይኑ ያን ጊዜ በሚዘጋጅበት ጊዜ እንደዚህ ወይን ነው ደም የፈሰሰልለኛ ያን መከራ ልንዘነገው አንችልም። ያን እያሰብን ነው ጌታ ወይ ወደ ስጋና ደም የምንቀርበው ለማለት ነው። በተሰጠው ትንሽ መግባባት ወደፊት ይቀጥላል። የግዕዙ ትምህርት ይሰጣል ተብሏል ወደፊት ከጠነክር ከተደማመጥንና ነገሩን ከገባን ቅዳሴው ራሱ የሚያስደንቅ ምስጢር ነው ያለው እና በእርግጥ ህብስቱን በበላን ወይኑን በጠጣን ጊዜ ሁሉ መከራውን እናስባለን። ነገር ግን ህብስቱ፣ ወይኑ መታሰቢያ ብቻ ነው ብለን አናምንም። በቀጥታ እንደ ስጋው እንደ ደሙ ነው። ለምን እሱ ራሱ ህብስቱን አንስቶ ስጋዬ፣ ወይኑን አንስቶ ደሜ ነው ብሏልና ነው። ጥሩ። በቅዱስ ቁርባን ውስጥ የምናገኛቸው ጸጋዎች መታሰቢያ ብቻ ቢሆኑ ኖሮ እነዚህ ጸጋዎች አይገኙ ነበር። በቅዱስ ቁርባን ውስጥ ከዚህ በታች የምንጠቅሳቸው በቅዱስ ቁርባን ውስጥ የምናገኛቸው ጸጋዎች አንደኛ ኃጢአታችን የሚሰረይበት ጸጋ ኃጢአታችን የሚሰረይበት ጸጋ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28። ሁለት የዘላለም ህይወትን የማግኘት ጸጋ የዮሐንስ ወንጌል ምዕራፍ 6 ቁጥር 54። የዘላለም ህይወትን የማግኘት ጸጋ ያን ህብስቱን ስጋዬ ወይን ደሜ ነው ብሎታልና፣ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው እየተከታተላቸኝ ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ማለት አነጋገሩ ያን በስሜ በቃል የተለወጠውን ህብስቱን የበላ ወይኑን የጠጣ የዘላለም ህይወት አለው። ይህን የመሰለ ጸጋ በውስጡ ሲገኝ እንደ ጽዋ ማህበር መታሰቢያ ብቻ ነው ብሎ ማለፍ የእርግማን። ሶስት እግዚአብሔር ከእኛ ጋር እኛም ከእርሱ ጋር አንድ የመሆን ጸጋ አለው። በውስጡ እግዚአብሔር አምላካችን ኢየሱስ ክርስቶስ ከእኛ ጋር እኛም ከእሱ ጋር አንድ እንድንሆን በውስጡ ይህ ጸጋ አለው። የዮሐንስ ወንጌል ምዕራፍ ስድስት ቁጥር ሀምሳ ስድስት ያ ምን ማለት ነው? ስጋዬን የበላ ይላል፣ ምን ባቡ ስጋዬን የበላ ደሜን የጠጣ ማለት እንደ ስጋዬ እንደ ደሜ እንዲሆን በቃሌ የለወጥኩትን ህብስቱን በቃሌ በቅዱስ ስሜ የለወጥኩትን ወይኑን የበላና የጠጣ እሱ እሱ ከእኔ ጋራ እኔ ከእሱ ጋር አብረን እንኖራለን። እሱ ከኔ ጋራ እኔ ከእሱ ጋር አብረን ተዋህደን እንኖራለን። ይህን ጸጋ ነው የያዘልን ይህ ህብስትና ወይ። አራተኛ ብዙዎችን ክርስቲያኖች አንድ የማድረግ ጸጋ፣ አንደኛ ቆሮንቶስ ምዕራፍ አስር ቁጥር አስራ ስድስት እስከ አስራ ስምንት ብዙዎችን ክርስቲያኖች አንድ የማድረግ ጸጋ ማለት ምን ይላል ምንባቡ? እናንተ ክርስቲያኖች ከዚህ ከአንዱ ህብስት ሁላችሁም ተሳትፋችኋልና ከዚህ ከአንዱ ጽዋ ሁላችሁም ተሳትፋቸዋልና በክርስቶስ አንድ አካል ናቸው። በክርስቶስ አንድ ልብ ናቸው። በክርስቶስ እንደ አንድ ሰው ናቸው። ስለዚህ ሁላችንንም አንድ የማድረግ ጸጋ አለው ማለት ነው። ጥሩ እንግዲህ በቅዱስ ቁርባን ውስጥ የምናገኛቸውን ጸጋዎች ባጭሩ ከተመለከት ቅዱስ ቁርባንን መቀበል የሚገባቸው ሰዎች እነማን እንደሆኑ ደግሞ እናያለን። ቅዱስ ቁርባንን መቀበል የሚገባቸው አንድ ስለ ቅዱስ ቁርባን በሚገባ የተማሩ ስለ ቅዱስ ቁርባን ክብርና በቅዱስ ቁርባን ውስጥ ስለ ተሰጡን ጸጋዎች ቅዱስ መጽሐፍ የሚለውን ከልብ ያመኑ። ከዚያ በፊት እንነሳና አንድ መዝሙር እንዘምር። ጥሩ መቼም ከሁሉም በፊት አምላካችን ፈጣሪያችን ማመስገን ተቀዳሚ ተግባራችን ነው። እና አቀድማይ ቁጦቱ የሚለውን ወይም ከሁሉም አስቀድመን ጌታን እናመስግን፣ አሜን ለዘላለም እግዚአብሔር ይመስገን የሚለውን እንዘምራለን። ከሁሉም አስቀድመን ጌታን እናመስግን፣ ከሁሉም አስቀድመን ጌታን እናመስግን፣ አሜን ለዘላለም እግዚአብሔር ይመስገን አሜን፣ ለዘላለም እግዚአብሔር ይመስገን። አሜን፣ ለዘላለም እግዚአብሔር ይመስገን። አሜን፣ ለዘላለም እግዚአብሔር ይመስገን። ከሁሉ ማስቀድመን ጌታን እናመስግን። ከሁሉ ማስቀድመን ጌታን እናመስግን። አሜለ ዘላለም እግዚአብሔር ይመስገን። አሜለ ዘላለም እግዚአብሔር ይመስገን። አሜለ ዘላለም እግዚአብሔር ይመስገን። አሜለ ዘላለም እግዚአብሔር ይመስገን። የመጨረሻ ከሁሉ ማስቀድመን ጌታን እናመስግን። ከሁሉ ማስቀድመን ጌታን እናመስገን። አሜን ለዘላለም እግዚአብሔር ይመስገን። አሜን ለዘላለም እግዚአብሔር ይመስገን። ማለት ቅዱስ ቁርባንን መቀበል የሚገባቸው ሰዎች ቅዱስ ቁርባንን መቀበል የሚገባቸው ሰዎች አንደኛ ስለ ቅዱስ ቁርባን በሚገባ የተማሩ ስለ ቅዱስ ቁርባን ክብርና በቅዱስ ቁርባን በቅዱስ ቁርባን ውስጥ ስለ ተሰጡን ጸጋዎች ቅዱስ መጽሐፍ የሚለውን ከልብ ያመኑ መቀበል የሚገባቸው ሰዎች። አንድ ስለ ቅዱስ ቁርባን መማር ያስፈልጋል። ሌላው ደግሞ በውስጡ ያሉትን ጸጋዎች ከልብ ማመን። ለምን ወደ እነዚያ ስንቀርብ እነዚያን ጸጋዎች ፈልገን ነው የምንቀርበው። ወደ እነዚያ ስንቀርብ እነዚያን ጸጋዎች እንደምናገኝ አምነን ከቀረብን፣ እንደኛ ግሩም፣ እንደኛ ደግሞ የሰላም፣ እንደኛ የደስታ ሰው የለም በሕይወት ውስጥ ሁለት በኃጢአታቸው የተጸጸቱና ንስሐ የገቡ ያለፈውን ኃጢአት ለመተው የቆረጡ ወይም ወደፊት ከአጋንንት ከኃጢአት ጋር ለመዋጋት የወሰኑ ማለት ነው። በሌላም በኩል ለጻርቃን ሳይሆን ለሀጣን ላልበደሉ ሳይሆን ለበደሉ የተሰጠ መሆኑን የተረዱ ክርስቲያኖች እዚህ ልናስተውል ይገባል። ሶስተኛው ቅዱስ ቁርባን ለንጹሀን ሳይሆን በኃጢአት ላደፉ፣ ለቅዱሳን ሳይሆን ለርኩሳን፣ ለጻርቃን ሳይሆን ለሀጣን፣ ለበደሉ ሳይሆን ለበደሉ የተሰጠ መሆኑን የተረዱ ሰዎች አምነው ቸርነቱን ተስፋ አድርገው መቀበል ይችላል። ዋናው ማወቅ ያለብን ቅዱስ ቁርባን የተዘጋጀው ለጻድቃን አይደለም። ቅዱስ ቁርባን የሚዘጋጀው ወይም ለንጹሀን አይደለም፣ ለቅዱሳን አይደለም፣ ለርኩሳን፣ ለሀጣን፣ ለበደሉ ነው። ይህም ማለት በድለው በንስሐ ተመልሰው እንቀደሳለን ብለው በቅዱስ ቁርባን ላመኑ እንባረካለን በዚያ በውስጡ የኃጢአት መንጻትን ጸጋ ሰጥቶናል አምላካችን ኢየሱስ ክርስቶስ ብለው ላመኑ ሰዎች። ነገር ግን ስለ ቅዱስ ቁርባን ሳይማሩ ክብሩንና በውስጡ ያለውን ጸጋ ሳያውቁ ባለፈው ኃጢአታቸው ሳይጸጸቱ በንስሐ ሳይመለሱ ወይም ለታይታ ለውዳሴ ከንቱ በድፍረት ለሚቀበሉ ቅዱስ መጽሐፍ እንዲህ ይላል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋይ የጠጣ ሁሉ የጌታ ሥጋና ደም እዳ አለበት። የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 30። ለዚህ ነው ካህኑ በቅዳሴ ጊዜ በእዳችሁ በእዳችሁ መተላለፍ በኃጢአታችሁ መተላለፍ የለብኝም ብለው እጃቸውን የሚታጠቡት እጃችን እዚህ ንጹሕ የሆነ ይቅረብ፣ ንጹሕ ያልሆነ ግን አይቅረብ ይላል የእግዚአብሔር ቃል። እንግዲህ በድፍረት ብትቀርቡ እኔ በእናንተ ኃጢአት መተላለፍ የለብኝም ከኃጢአታችሁ ንጹሕ ነኝ ብዬ እኔ እጄን ታቅቤ ወደ እናንተ ብረጭ እንዴ? እንግዲያውማ ለንጹሀን ከሆነ ማ የተዘጋጀ ነገር እኔ ማን ነኝ ንጹሕ ነኝ ብዬ የምቀርበው ልትሉ ነው እናንተ? ምክንያቱም ማንም ሰው በመካከላችን ቅድም እንዳነበብ ነው አንድም ንጹሕ የለም ደግሞ ግራ የገባ ነገር ይሆናል። ወደዚህ የምንቀርበው ቅዱስ ቁርባንን የምንቀበለው ለመንጻት ከሆነ እንደገና ደግሞ ንጹሀን ያልሆኑ ወደዚህ መቅረብ የለባቸውም ከተባለ ተማጣ ነገሩ ነገሩ ንጹህ የሆነ ይቅረብ ማለት ቅድም እንዳልኩት ነው። አንድ ስለ ቅዱስ ቁርባን እየተማረ ሁለት በቅዱስ ቁርባን ያመነ ሶስት በቅዱስ ቁርባን ውስጥ ያሉትን ጸጋዎች ጸጋዎች ናቸው ብሎ የተረዳ ከዚህም ጋር በንስሐ የተመለሰ በኃጢአቱ የተጸጸተ፣ ለመቀደስ፣ ለመባረቅ፣ ለመጠገን፣ ለመንጻት መቅረብ ማለት ነው። ንጹህ ያልሆነ ማለት በቅዱስ ቁርባን ጥርጥር ያለው ምን ቄሶች ያዘጋጁት እንትን ህብስ ህብስቱንም ስምገበው ወስደው ያው ነው ጣይሙ፣ ወይኑንም ስጠጣው ያው ነው ጣይሙ። ምንድን ነው ታዲያ ለውጡ? እንደዚህ አይነት ድፍረት ያላቸው ሰዎች ከዚህም ጋር ደግሞ እየተጠራጠሩ የሆንን አይሆን ቢሆንም የራሱ ጉዳይ ባይሆንም ሰውን በሌላ በኩል ደግሞ እንደው ዝም ብሎ ለውዳሴ ከንቱ እንደው ቆራቢ ይበሉኝ። በዚህ በኮሚኒስቲው ዘመን አንዳንድ ቦታ አንዳንድ ችግሮች ተከስተው ነበር ይባላል። ብቻ ደስ አይልም ብናወራው፣ ያለፈ ነገር ስለሆነ ብንተወው ይሻላል። ያን ነገር በድፍረት መጥተው ተቀብለው እንደገና ሄደው በሚያስተምሩበት ጉድጓድ ውስጥ የውላችሁ ይሄን ነው እንግዲህ፣ ይህን የበላችሁ ትድን አላችሁ ኃጢአታቸው ይሰራያል እያሉ ቄሶች የሚያታልሉት ለማለት ተጠቅመውበታል። ዲያቆናት ሳይቀሩ እንኳን እኛ ምናውቀው ነው ሳይቀሩ እንኳን ተረፉን ወስደው በማሳየት የውላችሁ የኢትዮጵያ እምነት እንደዚህ ነው። የኦርቶዶክስ ቄሶች የፊውዳል መሳሪያዎች መሆናቸው ምልክት የውላችሁ ይሄን ነው እንግዲህ የሚያታሉበት ሸፋፍ ነው በጨርቅና በእንትን ውስጥ ስለዚህ ለዚህ እስከ መቼ ድረስ ነው የምንበገረው ብለው ያስተማራሉ። እነዚያ ነው በእነዚያ ዕዳ ውስጥ መተላለፍ የለብኝም። ይህን አውቆ ይግባው እንጂ በኃጢአት አድፈናል፣ ረክሰናል፣ መቀደስ እንፈልጋለን። አድፈናል፣ መንጻት እንፈልጋለን። በኃጢአት ተሰብረናል፣ መጠገን እንፈልጋለን። ወድቀናል፣ መነሳት እንፈልጋለን። ተጣልተናል፣ በኃጢአታችን ምክንያት ከጌታችን ከኢየሱስ ክርስቶስ ጋር መታረቅ፣ አንድ መሆን እንፈልጋለን ብለው ለሚቀርቡ የተሰጠ እናንዳንድ ጊዜ ንጹህ የሆነ የሚለው ግራ እንዳያጋባል ለማለት ፈልጌ ነው። ስለዚህ ወንድሞች ሆይ ይላል ቅዱስ ጳውሎስ። ሲመክረን ቅዱስ ጳውሎስም እንዲህ ይለናል፣ ወንድሞች ሆይ፣ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳተሰበሰቡ በቤቱ ይብላ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 33 እስከ 34። በተሰበሰባችሁ ጊዜ ያመናችሁትን ብትሆኑ እርስ በእርሳችሁ ተጠባበቁ። ለምን ማን ምን እንደሆነ እንተዋወቃለን። እኔ ከተስፋዬ ጋር ተጣልቼ ቂም በቀል በልቡናዬ ውስጥ እያለ ወደዚህ ቅዱስ ቁርባን መቅረብና መቀበል ለእኔ ሞት ነው፣ ፍዳ ነው። ስለዚህ የእኔንና የእሱን መጣላት የምታውቁ እናንተ እኛን መጠበቅ አለባችሁ። እንዴ፣ ባለፈው እንደዚህ ተጣልታችኋል፣ እርግጠኞች ነን፣ አልታረቃችሁ፣ በልባችሁ ቂም በቀል አለ፣ እንዴት ትቀርባላችሁ? የማለት ኃላፊነት አለባችሁ። አንድ በሌላ በኩል ደግሞ ከእናንተ ከቤተሰባችሁ ውስጥም ማን ምንጊዜም አንዱ አንዱን ያውቀዋል። ባልና ሚስት ተጣልተው ሳይታረቁ በልቡናቸው ቂም በቀላቸውን እያንሰላሰሉ ወደ ቅዱስ ቁርባን ቢቀርቡ የግድ ከሁለቱ አንዱ መጠበቅ አለበት። ልክ አይደለሽም ማለት አለበት ባልየው፣ ልክ አይደለህም ማለት አለባት ሚስቲቱ። በልጆችና በወላጆች መካከልም ጠብ ካለ፣ ቂም በቀል ካለ ሳይታረቁ አንዳቸው ክፍል በድፍረት ቢቀርቡ የቀሩቱ መምከር አለባቸው፣ መጠበቅ አለባቸው። ባጭሩ አንዳችን አንዳችንን እንድንጠብቅ አደራ ይለናል የእግዚአብሔር ቃል። ለዚህ ነው ብዙ ጊዜ አሁን ወጣቶች ወደ ቅዱስ ቁርባን ሲቀርቡ የእኛ እምነት ዝም ብሎ ከባህል የመጣ ስለሆነ በትምህርት የተገነባ ከልጅነታችን ጀምሮ በቅዱስ ቁርባን ያላደግን ሴቶች ለአቅመ ሔዋን፣ ወንዶች ለአቅመ አዳም ሲደርሱ የሚተውት የምንተው ሽፍቶች ስለሆን ወርመስ ያሉ ወጣቶች ሲቀርቡ መጠየቅ ግዴታችን ይሆንብናል። የት ነው ቀበሌ? የት ነው ያለኸው? የማን ልጅ ነህ? አግብታል አላገባህም? ወይስ እስከ ጋብቻ ጊዜ ድረስ ራስህን ለመጠበቅ ወስነሃል አልወሰንክም? ወስነሻል አልወሰንሽም? የግድ መጠየቅ ግዴታችን ነው። ለምን ቃሉ ነው እርስ በእርሳችሁ ተጠባበቁ ዕዳ እንዳይሆንባችሁ ስለሚል ዝም ብለን ብንሰጥ ሳንጠይቅ፣ እኛ ዕዳ አለብን እነሱም ዕዳ ይሆንባቸዋል። ግን አንዳንድ ሰዎች ይተቻሉ። በኦርቶዶክስ ቤተ ክርስቲያን ወጣቶች እንቀበል ብለው ቢቀርቡ ይከለክላሉ። ሰምታችሁ አታውቁም? እንደዚህ አይነት ነገር ይከለክላሉ ወደን አይደለም ወደው አይደለም። አባቶች የሚከለክሉት ወጣቶች ያለ ትምህርት ናቸው። እምነቱን ዝም ብለው ነው ከወላጆቻቸው የተረከቡት። ወደ ቅዱስ ቁርባን ለመቅረብ ምን ምን ነገሮች መዘጋጀት እንዳለባቸው፣ ደግሞ አለመቅረብ የሚገባቸው ሰዎች እነማን እንደሆኑ የሚያውቁት ነገር የለም። ታዲያ ሲቆርባየሁ ብለው ወጣት ከቆረበ በኋላ ዘወር ብሎ ደግሞ ማታ ስረሽ ምች ቢል፣ ዳንስ ቤት ቢያድር እዳውም የራሱ ነው። ለእኛ ምዳ አለብን። ለዚህ ነው የት ነህ የት ነሽ እንዴት ነው ብለን እርስ በርሳችን የምንመራመረው ይህ እንዲያውም ጥሩ ለእነሱ እንዲያውም እነሱም እንዳይፈረድባቸው እኛም እንዳይፈረድብን መልካም ነገር ነው ለማለት ነው እንዲያው እንደንትን ነገር አንየው እንጂ አምነው ለቀረቡ ራሳቸውን ለመግዛት ወስነው በትምህርት ተግባብተን ተገናኝተን ተዋውቀን ለቀረቡ ነጻ ነው ጥሩ በዚህ መሰረት ሳናውቀው እንዳንጎዳ እርስ በእርሳችን እየተጠባበቅን ሁላችንም የዕለት ዕለት ኃጢአታችን መደምሰሻ መድኃኒት መሆኑን አምነን ቅዱስ ቁርባንን በመቀበል ህይወታችን ዕለት ዕለት ይቀደስ። በዮሐንስ ስድስት ምዕራፍ ሀምሳ ሶስት ስጋዬን የማይበላ ደሜን የማይጠጣ የዘላለም ህይወት የለውም ስለሚል ከቅዱስ ቁርባን በመሸሽ ራሳችን አንጉዳ። ጊዜ ሞታችን መቼ እንደሚሆን አናውቅምና ይህን እኔ እንግዲህ አለም አልመላልሰውም። ማንም አስተማሪ አይፈልግም። ጊዜ ሞታችን መቼ እንደምንሆን አናውቀውም። ራሳችን ማታለሉም የዋህነት ነው። አሁን እንግዲህ አንዳንድ ጥያቄዎች አሉ። የመጀመሪያው ጥያቄ ኃጢአት ያልሰሩ ህጻናት ለምን ይቆርባሉ ነው። ምክንያቱም ቅድም ስናነብ ለኃጢአት ስሬት ነው፣ ለኃጢአት መደምሰሻ ነው ተባብለናል። ያ ከሆነ ኃጢአት ያልሰሩ ህጻናት ለምን ይቆርባሉ? የዚህ መልስ ምንድን ነው? ህጻናት በእርግጥ ኃጢአትን አልሰሩም። ግን በጥምቀት ሁለተኛ የተወለዱ ህጻናት፣ በጥምቀት ሀብተ መንፈስ ቅዱስን ያገኙ ህጻናት የእግዚአብሔር ልጆች ላቸውና የወላጆቻቸው ልጆች ሆነው ጡጦጡት ወተት እንደሚያስፈልጋቸው ሁሉ የእግዚአብሔር ልጆችም ስለሆኑ የግድ መንፈሳዊ ምግብ ስለሚያስፈልጋቸው በረከት ያስፈልጋቸዋል ረዴት ያስፈልጋቸዋል። ጥበቃ ያስፈልጋቸዋል። ህይወት ያስፈልጋቸዋል። ያ ለህይወታቸው ራሱ እድገት ነው። ከክፉዎቹ መናፍስት እንዲጠበቁም ጥበብ ነው። ለምን ቅድም ስናነብ ይህን ስጋ የበላ ይህን ህብስት የበላ ወይም ይህን ወይን የጠጣ የዘላለም ህይወት አለው ይላል። ህይወትን ለማግኘት ዕለት ዕለት መመገብ አለብን። ደግሞ አባታችን ወይን ስንጸልይ ታስታውስ እንደሆነ አባታችን ወይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ካልን በኋላ ምንድን ነው የምንለው? የእለት እንጀራችንን ስጠን ዛሬ። ነው የእለት እንጀራ ይሄ። ስጋው ዳቦ ብቻ አይደለም። የእግዚአብሔር ቃል የእለት እንጀራ ነው። ጸሎት የእለት እንጀራ ነው። ጾም የእለት እንጀራ ነው። ፍቅር የእለት እንጀራ ነው። መቀደስ፣ ማስቀደስ የዕለት እንጀራ ነው። ከዚህም ሁሉ ጋር ህብስቱን አንስቶ ስጋዬ፣ ወይኑን አንስቶ ደሜ አለው። የመንፈሳውይ ህይወታችን የእለት እንጀራችን መደምደሚያው ተበልቶ የማይጠገብ ተጠብሶ የማይጠገብ የዘላለም ህይወትን የምናገኝበት የእለት እንጀራችን ዋናው ያ ነው። ስለዚህ የእለት እንጀራችንን ስጠን ዛሬ ስንል አይምሯችን እዚህ ከስጋዊ ምግብ ላይ ብቻ አይደለም መሆን ያለበት እዚያ በላይ የእለት እንጀራ እንደሚያስፈልገን ስንጸልይ፣ ህጻናትን ያስፈልጋቸዋል። ስጋዊ ምግብ ካስፈልጋቸው መንፈሳዊ ምግብ ያስፈልጋቸዋል። ከመንፈሳዊ ምግብ ለነሱ ዋናው ቅዱስ ቆርባል ለረዴት ለጥበቃ ለጸጋ እና ለመንፈሳዊ ምግብነትም ስለሚያገለግላቸው ነው ለማለት ነው ከዚያ ሁለተኛው ጥያቄ ንጹህ ያልሆነ አይቀበል ይላሉ ካህኑ ንጹህ ያልሆነ አይቀበል ይላሉ ካህኑ ይህ ከሆነ ንጹህ ማን ነው ነው ይህን ያልኩት መሰለኛል ድግግሞሽ እንዳይሆን ተግባብተናል ተነጋግረናል ንጹህ የሆነ ስንል ምን ማለት እንደሆነ ንጹህ ያልሆነ ስንል ምን ማለት እንደሆነ ቅድም ተነጋግረን፣ ጥሩ ለማስታወስ ያህል ስለ ቅዱስ ቁርባን መልስ ሲልና ስለ ቅዱስ ቁርባን ሳይማር በቅዱስ ቁርባን ሳያመን በኃጢአቱ ንስሐ ሳይገባ ሳይመለስ ለማለት እንጂ ከኃጢአት ንጹህ የሆነ ለማለት አይደለም። ደግሞም አንድ ሰው ንጹህ እስክሆን ልጠብቅ ንጹህ ነኝና ልቀበል ቢል ይህ ራሱ ኃጢአት ነው። ንጹህ ነኝ ብሎ መቅረቡ ራሱ ኃጢአት ነው። ንጹህ እስከወን ሊጠብቅ ማለት ራሱ ኃጢአት ነው። ካህን እንኳን ንጹህ አይደሉም እና ይላል አንደኛ ዮሐንስ ምዕራፍ አንድ ቁጥር ስም። እኔ ንጹህ ሆኜ አይደለም እኔ ቅዱስ ቁርባን ይዤላችሁ ስቀርብ፣ ለእናንተ ከእናንተ የባስ ጉዳም ነኝ እኔ ራሴ ኃጢአተኛ መሆኔን አምናለሁ። ንጹህ የሆነ ይቅርብ ስል ብዬ ስናገር ራሴም ንጹህ መሆን አለብኝ ማለት ነው ያለ ራሴን ሸፍኜ እናንተን ሁኔታ የምናገር ከሆነ ራሴን እደልላለሁ። ደግሞ ቅድምም አንበናል የእግዚአብሔር ቃል ሲነግረን ማንም ንጹህ የለም በእግዚአብሔር ፊት ሁሉም ኃጢአተኛ። እና ንጹህ የሆነ ይቅረብ ሲል ስለ ቅዱስ ቁርባን ያለው አመለካከት የተስተካከለ መሆን አለበት። ከዚያ ደግሞ በኃጢአት መመለሱና አለመመለሱ መረጋገጥ አለበት። ኃጢአትን ላለመስራት የወሰነ ቆርጦ ለመዋጋት ከኃጢአት ጋር የወሰነ ቁርጠኛ ወታደር ክርስቲያን መሆን አለበት ለማለት እንጂ ንጹህ የሆነ ከነጻ ሁላችንም ንጹሀን ከሆነ ደግሞ በየእለቱም ቅዱስ ቁርባኑ መዘጋጀቱም ይሰራል። ሌላው ጥያቄ ወንዶች ለአቅመ አዳም ሴቶችም ለአቅመ ሄዋን ከደረሱ በኋላ ቅዱስ ቁርባንን የሚከለክል አለ ወይ ነው። ይህንም ቅድም አስታውሰነዋል። አንስተ ነው ነበር ሴቶች ለአቅመ ሔዋን ወንዶች ለአቅመ አዳም ከደረሱ በኋላ ቅዱስ ቁርባንን የሚከለክል አለ ወይ? የሚከለክል አለ አለ ወይ የሚከለክል አለ። የለም፣ ግን አለ ማለት እንችላለን። ምኑ ነው የከለከለን? የከለከለን ምኑ ነው? ኃጢአት። ጥሩ ያን ኃጢአት ጎትተን እንድናመጣ ያደረገን ምኑ ነው? ስንፍናችን፣ እኛም አለማስተማራችን፣ ልጆች ከህፃንነታቸው ጀምሮ በመንፈስ አለማደጋቸው፣ በእግዚአብሔር ቃል ተኮትኩተው አለማደጋቸው። ያ የስንፍናችን ውጤት ኃጢአትን ስላመጣ ከለከለን። ለምን አንድን ወጣት ዛሬ አንዲትን ወጣት እስከ ጋብቻ ጊዜያችሁ ወስኑ ቢባል ያቁረጠንጣቸዋል። ገና እንደዚህ እንዳልቀና ወይፈን አስቸጋሪ ነገር ነው። ለምን እድገቱ ነው እንጂ አሁን በግብጽ ክርስቲያኖች በአርመን ክርስቲያኖች በሌሎችም ክርስቲያኖች ስትሄዱ እንደዚህ አይነት መልከስከስ የለም። አሁን እንደ ሰማሁት ግብጽ ውስጥ ያሉ ክርስቲያኖች ወደ ቤተ ክርስቲያን ሄዶ ማይቆርብ ያጠራጥራል አሉ አልተጠመቀም ወይ ነው አሉ የሚሉ ከመረጌታ ጋር የሄደ አንድ ደብተራ ኑሯል። በቤተ ክርስቲያኗ ተልኮ ክህነት የለውም ራሱ እዚያ በቤተ ክርስቲያኗም ምን ሲስ ጠንቆል የኖር ኖሯል ኢትዮጵያ ውስጥ እና አድል አጋጥሞት ሄዷል ትምህርት ካይሮ። እና አሁን እነሱ ገብተው ሲቆርቡ እሱ አይቆርብም። ሁልጊዜ ህሊናውም ይወቅሰዋል፣ እነሱም ያውቁታል። እና ምን ይላሉ አሉ ክርስቲያኖች እንዲህ ንዑሰ ክርስቲያን ነው ወይ? ንዑሰ ክርስቲያን ማለት ገና ያልተጠመቀ ማለት ነው። ሳይጠመቅ እንዴት ላኩት? ወደዚህ ይላሉ አሉ ክርስቲያኖች፣ ሳይጠመቅ እንዴት ላኩት? ምክንያቱም በእነሱ ቤተ ክርስቲያን ገብቶ ሳይቆሩ የሚመለሰው ገና እየተማረ ያለ ያልተጠመቀን እንጂ ከተጠመቀ በኋላ ቅዱስ ቁርባን አይቋረጥም። ለምን? ሁላቸውም እራሳቸውን ያውቃሉ። እኛ ግን ትንሽ አስቸጋሪዎች ነን እና የስንፍናችን ውጤት ነው የከለከለን እንጂ ሴት ላቅመ ሕዋን ወንድ ላቅመ አዳም ደረሱ ተብሎ ከቅዱስ ቁርባን አይከለከሉም። አሁንም ቢሆን ያው እኛ እስከ ጋብቻ ጊዜያችን ድረስ ወስነናል፣ ኃጢአትን ለመዋጋት እና ደግሞ ለመከላከልም ኃይላችን፣ መሳሪያችን ቅዱስ ቁርባን መሆን አለበት ብለው የሚቀርቡ ካሉ የሚከለክል ካለ ራሱ ባለዳ ነው ተጠያቂ ነው። እና ለዚህ የተዘጋጃችሁ ካላችሁ ጥሩ ነው፣ ቤተ ክርስቲያኗ በምስጋና ነው የምትቀበለው። ሌላው ጥያቄ ምንድን ነው የሚለው፣ ወንዶች ለአቅመ አዳም ሴቶች ለአቅመ ሔዋን ከደረሱ በኋላ ቅዱስ ቁርባንን የሚከለክላለው የሚለውን ተነጋግረንበታል። ለማስታወስ ያላውም ደግሞ አለሁ። እስከ ጋብቻ ጊዜያቸው እራሳቸውን ለመግዛት ከኃጢአት ጋር ለመዋጋት ከወሰኑ አይከለክሉም ብያለሁ። በጉብዝና ወራት ፈጣሪህን አስብ ይላልና መጽሐፈ መክብብ ምዕራፍ አስራ ሁለት ቁጥር አንድ ብለናል። ሌላው ጥያቄ የክርስቲያን ጋብቻ ያለ ተክሊልና ያለ ቅዱስ ቁርባን ይፈጸማለ ወይ ነው። ይህ ነው ዋናው ጥያቄ ዛሬ ሊነሳ የሚገባው። የክርስቲያን ጋብቻ ያለ ተክሊልና ያለ ቅዱስ ቁርባን ይፈጸማል ወይ ነው? መልሱ አይፈጸምም ነው። ባልና ሚስት ሳይተማመኑ በቅዱስ ቁርባን ሳይወሰኑ እንደየፈቃዳቸው እየሄዱ ልጅ እንኳን ቢወልዱ ልጁ የተጸነሰው በአመጻ የሚወለደው በኃጢአት ነው። የዳዊት መዝሙር መዝሙር ሀምሳ ቁጥር አምስት በእርግጥ በጥምቀት ይቀደሳል። የዮሐንስ ወንጌል ምዕራፍ ሶስት ቁጥር አምስት አንደኛ ጴጥሮስ ምዕራፍ ሶስት ቁጥር ሃያ አንድ እንግዲህ ቅዱስ ጋብቻ የክርስቲያን ጋብቻ ሲመሰረት መሆን ያለበት በስርዓተ ተክሊል በቅዱስ ቁርባን ነው። ዋናው ማህተማቸው ማረጋገጫቸውም ቀለበቱ ብቻ ሳይሆን ወይም ደግሞ የሚፈርሙት ፊርማ ሳይሆን ዋናው የመንፈስ ፊርማ ቅዱስ ቁርባን ነው። ለቅዱስ ጋብቻ ለክርስቲያን ጋብቻ ያለ ቅዱስ ቁርባን ጋብቻ ከክርስትና እምነት ውጭ፣ የሚጸነሰውም ልጅ በአመፃ ነው የተጸነሰው። ለምን ሸሽተው ነዋ እንዴ የምትወዱኝ ከሆነ እኮ ትእዛዜን ጠብቁ ነው ያለው። ቃሌን ጠብቁ ነው ያለው። የሰጠኋችሁን ተቀበሉ ነው ያለው። እንዴ ታዲያ እኮ ካዘዘን ከነገረን ነገሮች አንዱ ነው የመጀመሪያው። እንዴ ይሄ ሁላችሁ እሱ ሥጋዬ ነው ብሉት፣ ወይኑ ደሜ ነው ጠጡት። የዘላለም ህይወትን የምታገኙበት ነው። የኃጢአት ስሬት ያለበት ጥበብ ነው። እኔ ከእናንተ ጋር እናንተ ደግሞ ከእኔ ጋር የምንኖርበት ምስጢር ነው ብሎ ሰጥቶናል። ስለዚህ ከክርስቶስ የተለየ ጋብቻ ያለ ቅዱስ ቁርባን የሆነው ጋብቻ እኮ በመካከል ክርስቶስ አልተገኘበትም ማለት ነው። እሱ ያልባረከው ጋብቻ ደግሞ ምን ዋጋ አለው? የሚጸነሰውም በዐመፃ ነው። የዳዊት መዝሙር መዝሙር ሀምሳ መዝሙር ሀምሳን ቁጥር አምስትን አይተናል አይደለ ምንድን ነው ምንድን ነው እናቴም በኃጢአት ጸነሰችኝ አይደለ እንዲህ የሚለው ወበአመፃ ወለደተኒ በአመፃም ወለደችኝ። ባላምባራስ ጠቀሱት። እንዲያውም በኃጢአት ተጸነስኩ በአመፃም ተወለድኩ፣ በአመፃ ተጸነስኩ በኃጢአት ተወለድኩ። እንግዲህ ሰው ከክርስቶስ ሸፍቶ የሚሰራው ሥራ ሁሉ የዓመፅ ስራ ነው ትርፉ። ትልቁ ተስፋችን በጥምቀት ስንጠመቅ በሁለተኛ ልደት መቀደሳችን ነው እንጂ እንደ ወላጆቻችንማ መናቀርተን ነበር። እስኪ ወላጆቻችን በቅዱስ ተክሊልና በቅዱስ ቁርባን ተጋብተው የወለዱን ከመካከላችን አለን። እጄ የሚያወጣለ ከመካከል በጣም ጥሩ ሁለት ሰው ሶስት አራት አራት አራት አምስት ሰው አገኘን ማለት ነው። እንግዲህ መጀመሪያ ሲጋቡ በስርዓተ ተክሊል በቅዱስ ቁርባን በቅዱስ ቁርባን በስርዓተ ተክሊል ተጋብተው የወለዱን ወላጆቻችን የወለዱን ካለን ትክክለኞች ነው። ከዚያ በኋላ ካደግን በኋላ ለስራ ነው ኃጢአት፣ ራሳችንን ተጠያቂ ነገር ግን አሁን ከመቶ ዘጠና ዘጠኝ እዚህ ቤት እንግዲህ ከራሴ ጀምሮ በአመፃ ነው የተወለድነው። የእኔ ወላጆች ራሳቸው ከሸመገሉ በኋላ ነው የቆረቡት፣ ሲጋቡም አልቆረቡ። እኔ ስወለድም በቁርባን አይደለም የተጸነስኩ፣ በአመፃ ነው የተወለድኩ። በአመፃ ነው ተስፋ የሆነኝ ጥምቀቱ ስለዚህ አሁን አብዛኞቻችን የተጸነስ ነው በአመፃ ነው የተወለድ ነው በኃጢአት። ያቺ ጥምቀት ናት የገላገለችን። በጣም የሚያሳዝን ነው። ስለዚህ እስከ መቼው ድረስ ነው የግ- የክርስቲያን ጋብቻ በአመፅ የሚሆነው? እስከ ገ- እስከ መቼ ጊዜ ነው የክርስቲያን ልጆች በአመፅና በኃጢአት የሚወለዱት? ራሳችንን መርምር። ክርስቲያኖች በጣም የዋሆች አንሆን። ስመ ክርስቲያን ደግሞ ምን ዋጋ ያለው? በሌላም ደግሞ መዘባበቻ አንሆን። ጥሩ ነው። ሌላው ጥያቄ ምንድን ነው? የቆረቡ ባልና ሚስት ይላል። የቆረቡ ባልና ሚስት አንዳቸው በስጋ ሞት ቢለዩና በዝሙት ቢጠመዱ ሌላ ማግባት ይችላሉ ወይ? ነው የክርስቲያንን ጋብቻ የሚያፈርሱ ሁለት ነገሮች አሉ። አንድ ዝሙት ነው፣ ሁለት ሞት ነው። ከዚህ በቀር የክርስቲያንን ጋብቻ የሚለይ የለም። እግዚአብሔር አንድ ያደረገውን ማንም አይለየው ይላል የእግዚአብሔር ቃል። ያለ ዝሙት ምክንያት ሚስቱን የሚፈታ ያለ ዝሙት ምክንያት ባሏን የምትፈታ፣ የተፈታችውን ያገባ፣ የተፈታውን ያገባች ኃጢአተኞች ናቸው ይላል የእግዚአብሔር ቃል። ከሁለታቸው አንዳቸው በዝሙት ምክንያት ቢመከሩ የማይመለሱ ከሆነ ቷ ነው መፍታት የማይመለሱ የማትመለስ የማይመለስ ከሆነ ይሄ ሕይወት ጉዳይ ነው። ማንም ለሕይወቴ ኃላፊ የሚሆንልኝ የለም። ነገ ጠዋት በክርስቶስ ፊት ስቆም ማንም የኔ ኃላፊ ሊሆንልኝ ባል ለሚስቱ ኃላፊ አይሆንም። ሚስት ለባለው ኃላፊ አትሆንም። እናት እንኳን ለልጆቹ ኃላፊ አትሆንም። እያንዳንዱ ራሱን ወክሎ ነው በፊት የሚቆመው። ስለዚህ ከሁለታቸው በዝሙት በሽታ ተጠምደው የማይመለሱ ከሆነ መፍታት ይቻላል። ሌላው ሁለተኛው ጋብቻን የሚያፈርሰው ሞት ነው እና አሁን በቅዱስ ቁርባን ተጋቡ ክርስቲያኖች ከሁለቱ አንዳቸው ለምሳሌ ባልየው ሞተ ንበል፣ ሴቷ ሌላ ባል ማግባት ትችላለች ወይ? እንደ ቅዱስ ጳውሎስ አባባል የእግዚአብሔር ቃል እንደሚመክረን ለዚህ ከንቱ ዓለም ብቻዋን ብታሳልፈው መልካም ነው ይላል። ያለዚያ ደግሞ የማትችለው ከሆነ ትችላለች። እንዲያውም ቤተ ክርስቲያናችን እስከ ሶስት ጊዜ ነው፣ አያድርስ፣ ሶስት ጊዜ ባሏ የሞተባት ሴት አትኖርም እንጂ እስከ ሶስት ጊዜ እንኳን ሰይጣን የሚፈታተናት ሴት ብትኖር፣ እስከ ሶስት ጊዜ የቤተ ክርስቲያናችን ቀኖና ይፈቅዳል። መጽሐፍ ቅዱስ ገደብ የለው። በቤተ ክርስቲያን ስርዓት እንደገና በቅዱስ ቁርባን ይሁን እንጂ ሌላውን ማግባት ትችላለች ቆርባ ሌላዋን ማግባት ይችላል። ቆርቦ ቢሞትባት ወይም ብትሞትበት እንዲህ አለ። የቀለለ ቀንበር ነው እንዲህ አለ። መልካም መንገድ ነው በቤተ ክርስቲያናችን የተሰጠው። ግን የብዙዎች ወጣቶች ፍራቻ በቅዱስ ቁርባን ስንጋባ እንዴ በኋላ እሷ ብትሞትብኝስ ታስሬ ልቀር ነው ወይ ይላል። እሱ ቢሞትብኝስ ታስሬ ልቀር ነው ትላለች። ገና ሰማይ ይወርቃል ተብሎ ባላ ተከሉ። በጣም አስቸጋሪ ነገር ነው። እንዲህ እንዲህ ያለ ድካ ማስተሳሰብ ስላለ የሚከለክል ነገር የለም። እንደገና በቁርባን ማግባት ይችላሉ መጋባት ይችላሉ። ሌላው በቅዱስ ቁርባን ይሁን እንጂ እንደሚቻል አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር ሰላሳ ዘጠኝ መረጃው ማለት የሞተባት ማግባት በቅዱስ ቁርባን ማግባት እንደምትችል አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር ሰላሳ ዘጠኝ ምስክር ነው ለማለት ነው። ሌላው ጥያቄ በልዩ ልዩ ምክንያት ዛሬ የማይቆርቡ ኦርቶዶክሳውያን አልቆረቡም ይባላል ወይ? ነው ትልቁ ጥያቄ። በልዩ ልዩ ምክንያት ባለመማርም ይሁን ራስን ባለመግዛትም ይሁን በማናቸውም መንገድ፣ በልዩ ልዩ ምክንያት ዛሬ የማይቆርቡ ክርስቲያኖች አልቆረቡም ይባላል ወይ? በጣም ግሩም ዲያብሎስ ደስ አይበለ ይታባት እዩ እስቲ፣ ያልቆረባችሁ ሲባል እጅ ማውጣት አልተጠመኩም፣ እስካሁን ክርስቲያን አይደለው ማለት ነው። ይሄ ደግሞ በጣም ስንፍና ነው። በእርግጥ ጥያቄው እስኪ፣ ቅዱስ ቁርባንን ያቋረጣችሁ፣ በልዩ ልዩ ምክንያት ቅዱስ ቁርባንን ያቋረጣችሁ ኦርቶዶክሳውያን ሲባል ማውጣት ይቻላል እንጂ ያልቆረባችሁ ሲባል ግን የትኛው አባት ሰይጣን ደስ ይበለው ተብሎ ነው እጅ የሚወጣው ማንም ማንንም ያልቆረበ የለም እዚህ መካከል ሁላችንም በእግዚአብሔር ቸርነት በጥምቀት ሁለተኛ ተወልደናል የእግዚአብሔር ልጆች ነን በክርስቶስ ድነናል ሁላችንም አንድ ጊዜ በበላ ነው ስጋው በጠጣ ነው ደግሞ የዘላለም ህይወትን አግኝተናል በዚህ አትጠራጠሩ እንዴ እስኪ በክርስቶስ አምነን በአብ ወልድ በመንፈስ ቅዱስን ስም ተጠምቀን ሁለተኛ ተወልደን የእግዚአብሔር ልጆች ሆነናል የምትሉ እስኪ በሉ እጃችሁን አውጡ እስኪ የእግዚአብሔር ልጆች ነን በክርስቶስ የዘላለም ህይወትን አግኝተናል ያ ነው አውርዱት እስኪ በክርስቶስ ህይወትን አላገኘሁም በክርስቶስ አምኜ በአብ በወልድ በመንፈስ ቅዱስም አልተጠመቅኩም የሚል አለ የለም በቸርነቱ የተሰጠንን ፀጋ እንመስክርለት በልዩ ልዩ ምክንያት ከቅዱስ ቁርባን መራቃችን ብያለሁ አንዱ የራሳችን ስንፍና ነው ከልጅነት ጀምሮ ተኮትኩቶ አለማደግ ነው እስኪ በሀገራችን በቤተ ክርስቲያን ውስጥ ጫማ አድርጎ የሚገባለ ምናልባት አዲስ አበባ ቀኖና እንደ ጊዜ ሁኔታ የሚሻሻል ነው እየተባለ አሁን ያው ባለፈው እንደ ተማር ነው የአሁን የቤተ ክርስቲያን አሰራር ራሱ ዋግምት ደም የሚጠባ ስለሆነ ጥሩ ምንጣፍ ከሌለው የብርድ ቅዝቃዜ መከላከያ ከሌለው ባይሆን እንኳን በንጹ ጫማ ቆመን አስቀድስ የሚሉ ስለተፈጠሩ እየተፈቀደ ነው። እዚህም አሁን ብዙዎቻችሁ እንደዚያ ነው። ግን በገጠሯ ቤተ ክርስቲያን ጫማ አድርጎ አንድ ሰው ቤተ ክርስቲያን ውስጥ ቢገባ እሞሀይም በምርኩዝ እኛም ካህናቱ በመቋሚያ ሌላውን ባለው መሳሪያ ቤተ ክርስቲያን ውስጥ እንደገባ ውሻ አካል ነው የሚያስወጣው ለምን ከልጅነት ጀምሮ ያ ነገር መጥፎ መሆኑን ስለ ተማር በአእምሯችን ስለተቀረጸ መቅሰፍት የሚወርድ ቅዱስ ገብርኤል በሰይፍ ክርስቲያኖችን የሚጨርስ ነው የሚመስለን ጥሩ ነው ነገሩ ያ የሆነው ለምንድን ነው ከልጅነታችን ጀምሮ ስለተቀረጸ ልክ እንደዚህ ከልጅነታችን ጀምሮ ያለ ቅዱስ ቁርባን መኖር እንደሌለብን ቢቀረጽ ኖሮ ወላጆቻችን አረአያ ቢሆኑ ኖሮ፣ እኛም ጠንክረን ብናስተምር ኖሮ፣ ከቅዱስ ቁርባን የሚሸሽ ክርስቲያን አይደለም፣ ሽፍታ ነው ብለን ብናወግዝ ኖሮ፣ የቅዱስ ገብርኤል የጊዮርጊስ ዕለት ሲያርስ ሰውየው ሲቆፍር ከመገዘት እንደዚህ አይነት ከቅዱስ ቁርባን ምትርቅ ወጣት አረመኔነ ተብሎ ቢገዘት ኖሮ ሁላችንም እያንዳንዳችን ያን ነገር እንደ መጥፎ ከቅዱስ ቁርባን መራቅ ራሱ መጥፎ ከእግዚአብሔር መለየት መሆኑን በአይምሯችን ብንቀርጸው ኖሮ ማንም ከመካከላችን የሚርቅ የለም፣ ሁሉም ቀርባል። ስንፍናችን ነው። ያ ደግሞ በምክር ይመለሳል። ያ ደግሞ የወደቀ ሰው እንደወደቀ አይቀርም፣ ይነሳል። የተሰበረ ሰው ይጠገናል። ስለዚህ ክርስቲያኖች፣ በምክር ምክንያት በልዩ ልዩ ምክንያት የራቅን ክርስቲያኖች ዛሬ በእውነት አልቆረብንም አይባልም። ይህን ሁላችንም ልንመሰክር ይገባል። በክርስቶስ አምነናል፣ ድነናል፣ የዘላለም ሕይወት አለን። እንደገና መጀመሪያ ቆርበናል፣ በዚያም የዘላለም ሕይወት አለን። ለጊዜው አቋርጠናል፣ ቃሉን እየተማርን ነው። በቸርነቱ ሸክማቸው የከበደ ሁሉ ወደ እኔኑ ብሏል፣ እኔ ያሳርፋቸዋለሁ ብሏል። ልባችን ከሰጠነው የእያንዳንዳችን ችግር አስወግዶ ወደ ቅዱስ ቁርባን የማይመልስበት ምክንያት ምንም የለም። የመንፈስ ቅዱስ ስራው ነው። ጥሩ፣ አንድ ምሳሌ ነግራቸዋለሁ። አንድ ገበሬ እንደ ዛሬው ክብሪት፣ ኤሌክትሪክ በሌለበት አካባቢ በገጠር የሚኖር ገበሬ ከሳምንት ከሁለት ሳምንት በኋላ እሳትን ለማግኘት ሲፈልግ ትልቅ ግንድ ያቀጣጥል እና ትልቅ ፍም ሲጥል ፍሙን በአመድ ውስጥ ቀብሮ ተሄዳል። ከሰባት ከስምንት ቀን በኋላ ይመለሳል። ወደ ቤቱ እሳት ማንደድ ይፈልጋል። ክብሪት የለውም። ማድረግ የሚችለው አሁን አመዱን መገላለጥ ነው። አመዱን ሲገላልጠው ያ ትልቅ ፍም ትንሽ ሆና ነው የሚያገኛት። ትከታተልኛላችሁ? ትንሽ ሆና ነው የሚያገኛት። ያችን እንደገና በዘዴ ያቀጣጠልና ብርሃኑ ይበራል። ቢፈልግ የሚያበስለውን ያበስላል። ብርድን ያስወግዳል። በብርሃኑ ይጠቀማል፣ በሙቀቱ ይጠቀማል። አሁን ከቅዱስ ቁርባን የራቃችሁ ክርስቲያኖች ያ ነው ምሳሌ። በልጅነታችን ያገኘነው ጸጋ መንፈስ ቅዱስ ትልቁ በውስጥ አለ። ነገር ግን የኃጢአት አመድ ተከምሮበታል። አሁን ያለን እድል መገላለጥ ነው። ያ ያን በእግዚአብሔር ቃል ነፋስነት ወዲያ በትነን አስወግደን እንደገና እንዲቀጣጠል ያስፈልጋል። በሌላ በኩል ሌላ ምሳሌ አለን። አሁን ከቅዱስ ቁርባን የራቅን ሰዎች አንድ ዛፍ ከበቀለ፣ ከጸደቀ፣ ካደገ በኋላ ዝናምን በማጣቱ ውሃን በማጣቱ በአንድ ወቅት ድርቅ ሲሰማው ቅጠሉ ይረግፋል፣ ቅርንጫፎች ይደርቃሉ። ጠጋ ብላችሁ ዋናውን ግንዱን ስትፍቁት ግን ህይወት አለው፣ እርጥም ነው። ዝናብ ያገኝ ውሃ ቢያገኝ ምን ይሆናል? ይለመልማል፣ ያብባል፣ ያፈራል። ያ ነው ዛሬ ከቅዱስ ቁርባን የራቃችሁ ክርስቲያኖች ምሳሌያችሁ። ያ ነው ጠጋ ብሎ መንፈስ ቅዱስ ሕይወታችን ሲዳሰው ሕይወት አላችሁ። የቀረው ምን ነው? ልምላሜው፣ አበባው፣ ፍሬው ነው። ያ ደግሞ ውሃ ሲገኝ ድርቁ ሲወገድ የማይቀጥልበት ምክንያት የለም። ውሃውም የእግዚአብሔር ቃል ነው። ሕይወቱም አሁንም የሚቀጥለው ጌታ ስጋና ደም ነው። በሌላ በኩል አንዳንድ ሰዎች ቆርበራችንን ልጅ የቆርቧልና ብቻውን መሄድ የለበትም እሞሀ ቆርቧልና ብቻቸውን መሆን የለባቸው እሳቸውም ይፈራሉ እኔ ቆርቤ እንዴት ብቻዬን ትታችሁኝ ተሄዳላቸው ከባዶ ቤት ይላሉ ይሄ አንድ የእምነት ጉድለት በቅዱስ ቁርባን ምንድን ነው ያለ ጌታ እኔ ከእናንተ ጋር እናንተ ከእኔ ጋር አብረን እንኖራለን ነው የሚለው እንዴ በቅዱስ ቁርባን ከክርስቶስ ጋር አንድ የሆነ ሰው ከክርስቶስና ከአንድ ራሱን ከማያድን ሰው ማን ነው የሚበልጠው ታዲያስ ከ ክርስቶስ ጋር የተዋሃደ ሰው ይፈራል እንዴ በቀትርስ ብሄድ በጨለማስ ብሄድ ወደ መቃብርስ ብሄድ ወደ ሆነ ቦታ ሁሉ ቢሄድ በቅዱስ ቁርባን ክርስቶስ ጋር የሆነ ሰው መፍራት የለበትም ጠባቂ ያስፈልገኛል ማለትም የለበትም እውነታቸው ነው መዝሙር መዝሙር ዘጠና መዝሙር ዘጠናም ይናገራል ዘጠና ወይም ዘጠና አንድ ዘጠና ላይ የማስታውሳለሁ እና ምንድን ነው ከእግዚአብሔር ጋር ያለ ሰው ሁሉ ይላል አጋንንት ባጠገው በቀኙ አስር ሺህ ይወድቃሉ በሌላ በኩል ሌላ ሺህ ይወድቃሉ። አጋንንት እንደ ቅጠል ይረግፋሉ ይላል። ከእግዚአብሔር ጋር የሆነ ሰው፣ ከክርስቶስ ጋር የሆነ ሰው ምንድን ነው የሚፈራው? ጨለማ አይፈራ። ሞትን እንኳን አልፈራምን ያለ ቅዱስ ዳዊት። እኔ ይሄን ማስታወስ አለብን እንግዲህ ክርስቲያኖች። ዛሬ የተማርነው ስለ ቅዱስ ቁርባን ነው። እንግዲህ ቅዱስ ቁርባን በብሉ ኪዳን ለጊዜያዊ ምድራዊ ኃጢአት ማስተስሪያ ብቻ ነበር። የሐዲስ ኪዳን ቅዱስ ቁርባን ራሱ አምላካችን ኢየሱስ ክርስቶስ ነው መስዋዕቱ የእሱ መስዋዕትነት ለአንድ ጊዜና ለመጨረሻ ጊዜ የዓለምን ኃጢአት ያስወገደ ነው። እሱንም የዮሐንስ ወንጌል ምዕራፍ አንድ ውስጥ ቁጥር ሀያ ዘጠኝ ላይ የእግዚአብሔር በግ ይለዋል። አንድ ጊዜ ተሰውቶልናል። ለአንድ ጊዜና ለመጨረሻ ጊዜ እሱ ደሙን አፍሶልናል። በሱ ያመን ክርስቲያኖች አሁን ነጻ ነጻነን ከዲያውሎስ ባርነት ከኃጢአት ሆኖም ግን በራሳችን ምኞት ስበን ባመጣነው ኃጢአት እለት እለት ስንወድቅ ምንነሳበት እለት እለት ደግሞ ስንረከስ ምንቀደስበት እለት እለት ስናድፍ ምንነጻበት ቅዱስ ስሙ ቅዱስ ቃሉ በቅዱስ ቃሉ በቅዱስ ስሙ የሚለወጥልን ህብስቱ፣ ወይኑ፣ ስጋውና ደሙ ነው። በዚህ መቀጠል እንዳለብን ነው ዛሬ የተማርነው። እንግዲህ ይህን ነው ደግሞ እሱ ራሱን ሲሰጠን ደግሞ እኛ በራሳችን ለሱ መስጠት እንዳለብንም ይነግረናል። ወደ ሮሜ ሰዎች ምዕራፍ 12 ቁጥር አንድ ላይ ምን ይላል? ራሳችሁን የተቀደሰና ህያው መስዋዕት አድርጋችሁ አቅርቡ ይላል። ራሳችሁን እንኳን አቅርቡ ለአገልግሎት ወጣቶች በዝማሬ ምእመናን በልዩ ልዩ አገልግሎት፣ በገንዘባችሁም፣ በምክርም፣ በማንኛውም ነገር ለመንፈሳዊ አገልግሎት የምታደርጉት ተሳትፎ መስዋዕት ነው። ያ ደግሞ እስከ ህይወታችሁ ድረስ ይላል። ቢቻል ህይወታችን እስክናቀርብለት ድረስ ያ ደዚያ ለቤተ ክርስቲያን አገልግሎት የምናደርገው እንቅስቃሴ ሁሉ ለእሱ መስዋዕት መሆኑንም መዘንጋት የለብንም እና እግዚአብሔር አምላክ እሱ ራሱን ለእኛ መስዋዕት አድርጎ እንደሰጠን እኛ ደግሞ ራሳችን እንድንሰጠው ቅዱስ ፈቃዱ ይሆንልን። እግዚአብሔር የተመሰግነ